የኢትዮጵያ ምጣኔ ሀብት እድገት ለሚቀጥለው አንድ ዓመት እንደሚያሽቆለቁል የዓለም የገንዘብ ድርጅት አይኤምኤፍ አስታወቀ። በያዝነው የአውሮፓውያን ሁለት ሺ አስራ ስድስት አመተ ምህረት የኢትዮጵያ ሀገራዊ ምጣኔ ሀብት በአራት ነጥብ አምስት ከመቶ እንደሚያድግ የገንዘብ ድርጅቱ ተንብዮአል። ከ10 አመታት በላይ ባለ ሁለት ቁጥር እድገት ሲያሳይ የቆየው የኢትዮጵያ ምጣኔ ሀብት በፍጥነት እንዲያሽቆለቁል ያደረገው በሀገሪቱ የተከሰተው ድርቅና የዓለም አቀፍ የሸቀጥ ገበያ ዋጋ መቀነስ እንደሆነ ተነግሯል። ሄኖክ ሰማ እግዜር ከአመታዊው የዓለም ባንክና የአይ ኤም ኤፍ ጉባኤ ያስተላለፈው ዘገባ ቀጥሎ ይቀርባል። በዓለም በፍጥነት በማደግ ላይ ከነበሩ አስር ሀገሮች ሰባቱ የአፍሪካ ሀገሮች ሲሆኑ ኢትዮጵያ ግንባር ቀደም ሆና ለአስርተ ዓመታት ቆይታለች። በያዝነው የአውሮፓውያን አመት ግን ይሄ ሁኔታ እንደሚቀየር ነው የዓለም የገንዘብ ድርጅት አይ ኤም ኤፍ በየአመቱ የሚያወጣው የዓለም ምጣኔ ሀብት ግምገማ ዘገባው ያስታወቀው። ባለፈው አመት አስር ነጥብ ሁለት ከመቶ ያደገው የኢትዮጵያ ምጣኔ አሁን በያዝነው አመት በ4.5 ከመቶ የሀገራዊ ምርት እንደሚያድግ ድርጅቱ አስታውቋል። የዓለም የገንዘብ ድርጅትን የጥናት ቡድን የመሩት ኦኒያ ሴላሰን በምስራቅና ደቡባዊ አፍሪካ ሀገሮች የምጣኔ ሀብት ትንበያ ላይ ጉልህ ተጽዕኖ ያሳደሩ ሁኔታዎችን እንዲህ አስረድተዋል። Another factor is that uh, Eastern and Southern Africa uh, is facing a quite severe drought. Um, rainfall levels are 40% lower than the. Andomiknyat, Msrakanada of Africa, Bertudurk Takasutu Pachoal, Bilawal. Yezanam Metanu, Leverkata Ametat, Katemesatevo, Ammakang, Bearba, Kamatukanzoal. Yehuneta, Bemetanihabit, Gatembiaulitans of Argwal. በተለይ እንደ ኢትዮጵያ ያሉ ምጣኔ ሀብቶችን ጎድቷል። ማላዊ፣ ዚምባብዌ፣ ዛምቢያና ደቡብ አፍሪካንም እንዲሁ ጎድቷል። የምጣኔ ሀብት መቀዛቀዙ በአፍሪካ አማካይ እድገትም ተመዝግቧል። ባለፈው አመት በ ሶስት ነጥብ አራት ከመቶ ያደገው የአፍሪካ ምርት በያዝነው አመት ወደ ሶስት ከመቶ ዝቅ እንደሚል ነው የዓለም የገንዘብ ድርጅት የተነበየው። በተለይ በአፍሪካ እንደ ናይጄሪያ፣ አንጎላ፣ ደቡብ ሱዳን እና የመሳሰሉ ሌሎች ሀገሮች የነዳጅ ዘይት አምራች ሀገሮች በመሆናቸው በነዳጅ ዘይት ዋጋ መቀነስ ሳቢያ ምጣኔያቸው ተንኮታኩቷል። የዓለም የገንዘብ ድርጅት ጥናትን የመሩት ኦያ ሴላሰን ኦይል የነዳጅ ዘይት አምራች ሀገሮች አሉ። ነዳጅ የማያመርቱ ግን በዓለም የሸቀጥ ገበያ በቀጥታ የሚሳተፉ ሀገሮችም አሉ። በስፋት በሸቀጥ ገበያውን የማይሳተፉ ሀገሮችም እንዲሁ በርካታ ናቸው። የነዳጅ ዘይት ዋጋና የሌሎች ሸቀጦች ዋጋ ሲቀንስ የሀገሮቹ ምጣኔም አብሮ ይታወቃል። በእርግጥ ሁኔታውን ለመለወጥ የጀመሯቸው በርካታ ውጥኖች አሉ። ሆኖም ምጣኔ ሀብታቸው መጎዳቱ አልቀረም። ስለዚህ ነው በሚቀጥለው አመት የምጣኔ ሀብታቸው እድገት ትንበያ አሉታዊ ተጽዕኖ ያሳደረው። በድርቅ የተነሳ ጉዳት ያልደረሰባቸው የአፍሪካና የዓለም ሀገሮች፣ በተለይ የነዳጅ ዘይት አምራች ያልሆኑት፣ በዚህ አመት የተሻለ የምጣኔ ሀብት እድገት ትንበያ አግኝተዋል። ሆኖም የዓለም ምጣኔ ሀብት ባለው ትስስር የተነሳ በተዘዋዋሪ እድገታቸው ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ነው አይኤምኤፍ በጥናቱ ያስቀመጠው። Many of the economies uh, not affected by uh, commodity prices are doing quite well, but there's also a broader tightening of global financial conditions for. Uh, <laughs> ተጽዕኖ እንደሚያሳድር በጥናታችን ተንጸባርቋል። በአጠቃላይ ያለ ምጣኔ ሀብት በዚህ በያዝነው አመት በሶስት ነጥብ ሁለት ከመቶ እንደሚያድግ ተገልጿል። ቀጣዩ የአውሮፓውያን አመት ሁለት ሺ አስራ ሰባት በተለይ የተሻለ የእድገት ዘመን እንደሚሆን ነው ጥናቱ የጠቆመው። ለኢትዮጵያም ምጣኔ ቢሆን ከዘንድሮ የተሻለ እድገት እንደሚጠበቅ ትንበያዋ ያስረዳል። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዜር ነኝ።